አንድ ወቅት ተራማጅ ለሊቢያ ህዝብና መንግስትም ተስፋ ነበር። ሊቢያ ህገ መንግስታዊ ስርዓት ሊኖራት፣ ሰብአዊ መብቶችና የፕሬስ ነጻነት ሊከበሩ ይገባል፣ የኢኮኖሚ መዋቅሩም ለውጥ ያሻዋል ብሎ ሞግቷል። በስመጥሩ የለንደን ኢኮኖሚክስ ትምህርት ቤት የተማረውና በምሁራን ሙገሳ የጎረፈለት ሰይፍ አልኢስላም የአባቱ ሞአመር ጋዳፊ ስልጣን በጎርጎሮሳዊው 2011 ዓ ም የህዝብ ማዕበል ሲናጥ የተጣለበት ተስፋ ሁሉ መና ቀርቶ ነፍጥ አነሳ። ከቤንጋዚ እስከ ትሪፖሊ የዘለቀው የሊቢያውያን ተቃውሞ መንግስታዊ ስርዓቱን ሲነቀንቅ የታላቋ ብሪታንያ ንጉሳውያን ቤተሰብን ጨምሮ ያሞገሱት ምዕራባውያን ሁሉ ሸሹት። የሊቢያውያን ተቃውሞ በተቀሰቀሰበት በዚያው ዓመት በዚንታን ከተማ ታጣቂዎች እጅ የወደቀው ሰይፍ አል ኢስላም በቀረበበት የጦር ወንጀል በሊቢያ ትሪፖሊ በሚገኝ ፍርድ ቤት በጥይት ተደብድቦ ይሙት በቃ ተፈርዶበታል። በሰይፍ አል ኢስላም የቀድሞው የሊቢያ የደህንነት ኃላፊ አብዱላህ ስኑሲና ሌሎች ስድስት ተከሳሾች ላይ የሞት ብይን የተላለፈበት የፍርድ ሂደት ግን የተባበሩት መንግስታት ድርጅትን ጨምሮ በሰብአዊ መብት ተሟጋቾች ዘንድ ከፍተኛ ትችት እየተሰነዘረበት ነው። በአምነስቲ ኢንተርናሽናል የሊቢያ ተመራማሪዋ ማግዳ ሙግሃራቢ የፍርድ ሂደቱ የተከሳሾችን መብት ያላከበረ በመሆኑ ያልተሟላ እንደሆነ ይናገራሉ። የክስ ሂደቱ በርካታ የህግ ጥሰቶችና የ37ቱም ተከሳሾች መብት ያልተከበረበት በመሆኑ ጎዶሎ ነው። የተከሳሾች የህግ ምክር የማግኘት ያለመናገር፣ በችሎት የመገኘት መብቶች አልተከበሩበትም። ያነጋገርናቸው በርካታ ጠበቆች ደንበኞቻቸውን በግል የመጎብኘት እድል ተነፍገዋል። ተከሳሾች ጠበቆቻቸው በሌሉበት ቃላቸውን እንዲሰጡ ተደርገዋል። አንዳንዶቹ የክስ ሂደቱ እስኪጀመር ነበር ጨርሶ ጠበቃ አልነበራቸውም። ለምሳሌ ያህል የአብደላ ስኑሲ ቤተሰቦች በተከሳሽ ላይ በቀረበባቸው ከባድ ውንጀላ ምክንያት ጥብቅና የሚቆምላቸው ሰው ማግኘት አልቻሉም። በትሪፖሊው ፍርድ ቤት ከቀረቡት የሙአምር ጋዳፊ ባለሥልጣናት መካከል ስምንቱ እድሜ ልክ፣ ሰባቱ የአስራ ሁለት ዓመታት እስር ሲበየንባቸው፣ አራቱ ደግሞ በነጻ ተሰናብተዋል። በሌለበት የተከሰሰው ሰይፍ አልእስላም ችሎቱን ከዚንታን ከተማ ሆኖ በቪዲዮ ታድሟል። ሰይፍ በቀረበበት ክስ በጥይት ተደብድቦ እንዲሞት ሲፈረድበት፣ የምስክሮችን ቃል እሱም ሆነ ፍርድ ቤት አለማድመጣቸውን ማግዳ ሙግሃራቢ ይናገራሉ። ሰይፍ አልእስላም ሰይፍ አልኢስላም በዚንታን ከተማ በታጣቂዎች እጅ ሆኖ ነው ችሎቱን በቪዲዮ የተከታተለው። ይሁንና ከ24ቱ ችሎቶች የተከታተለው አራቱን ብቻ ሲሆን ሞት የተፈረደበትም በሌለበት ነው። በክስ ሂደቱ ለፍትሃዊ ዳኝነት ቁልፍ ጉዳይ የሆነው የምስክሮች ቃል አልተመሳከረም። የክስ ዶሴው በዋናነት መሰረት ያደረገው ተከሳሾች አንዳቸው በሌላኛው ላይ የተናገሩትን ጨምሮ በምስክሮች ቃል ላይ ነው። አንድም ምስክር በፍርድ ቤት ተገኝቶ ቃል አልሰጠም። ይህ ደግሞ ተከሳሾች የቀረበባቸውን መረጃ ለመከላከል እንዳይችሉ አድርጓቸዋል። አምነስቲ ኢንተርናሽናል እና ዓለም አቀፍ የሰብአዊ መብት ተሟጋጅ ተቋማት የሊቢያ ፍርድ ቤት ክሱን በገለልተኝነት በሙሉ መፈተሽ ነበረበት ሲሉ ይወቅሳሉ። ይሁንና የሊቢያ መንግስታዊ መዋቅር ከፈራረሰ ወዲህ በነጻነት ስራቸውን የሚከውኑ ተቋማት የሉም። የአገሪቱ የፀጥታ ሁኔታ ከጊዜ ወደ ጊዜ እያሽቆለቆለ ሲሆን የፍርድ ቤቶች አቃቢያነ ሕግ፣ ጠበቆችና ምስክሮች ደህንነት በታጣቂዎች ፍላጎት ውስጥ የወደቀ ነው። በሁለት መንግስታትና በርካታ የታጣቂ ቡድኖች የተከፋፈለችው ሊቢያ የቀድሞው ጠንካራ ሰው ሰይፍ አልኢስላም የጎርጎሮሳቢው 2011 ዓ ም ተቃውሞውን ተከትሎ ተፈጽመዋል በተባሉ ወንጀሎች በዓለም አቀፍ የወንጀል ተመልካች ፍርድ ቤት ይፈለጋል። ሊቢያ ግን አሳልፋ ለመስጠት ፈቃደኛ አልሆነችም። አሁን በትሪፖሊ ፍርድ ቤት የተበየነበት የሞት ፍርድ ተግባራዊ ስለመደረጉ ማግዳ ሙጋራቢ ጥርጣሬ አላቸው። እስከዚያው ግን ሰይፍ አልእስላምና አብረውት የተበየነባቸው የሙአመር ጋዳፊ መንግስት ባለስልጣናት ፍርድ ለፍትህ ስርዓቱ ለዓላይ ምክር ቤት የሚቀርብ ይሆናል።